ዛሬ ጥር 28 ቀን 2010 ዓ ምት በጸረ ሽብር የተከሰሱት ከስምንት የኦሮሞ ፌዴራሊስት ኮንግሬስ አመራሮች አራቱ ላይ ውሳኔ ለማስተላለፍ የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ለዛሬ ቀጠሮ መያዙ ይታወቃል። በዚህ መሰረት አራቱ ተከሳሾች ማለትም አቶ በቀሌ ገርባ፣ አቶ ደጀኔ ጣፋ፣ አቶ ጉርሜሳ አያኑ ና አቶ አዲሱ ቡላላ ዛሬ ፍርድ ቤት መቅረባቸው ለመረዳት ተችሏል። የፍርድ ቤት ውሏቸውን በተመለከተ የተከሳሾቹ ጠበቃ አቶ ወንድሙ ኢብሳ ለዶይቼ ቬለ እንዲህ ሲሉ ይናገራሉ። ተጠርጣሪዎቹ በአካል ተገኝተዋል። ነገር ግን ባለፈው ጊዜ ተናግረን ስለተቀጣን ዛሬ አሁን መናገር አንችልም። ብንናገር እንቀጣለን። በአካል ተገኝተናል። ችሎቱ የሚያደርገውን አድርግ ነው የተባለው። እኛም ጠበቆች የምንችለውናል ለመከራከር ሞከርን። በዚህ በጉርሜሳ አያኖ መዝገብ ደግሞ ስምንተኛ ጌቱ ግርማ፣ አስራ አንደኛ በየና ሩዳ፣ አስራ ሁለተኛ ተስፋዬ ሊበን፣ አስራ አራተኛ ደረጀ መርጋ ስላልቀረቡ ምንድን ነው የሚደረገው? እንዴት አይቀርቡም? ለሁለተኛ ጊዜ ነው አሁን። ይህንን አነሰን፣ ፍርድ ቤቱ እድል አልሰጠንም። ፍርድ ቤቱ ምንድን ነው አለኝ እነዚህ ስምንተኛ አስራ አንደኛ አስራ ሁለተኛ አስራ አራተኛ መከላከያ ምስክሮቻቸውን ጨርሷል ነው አለኝ። እኔ በግልጽ አልጨረስንም። እኔ ባለኝ መረጃ የኢትዮጵያ ህግም ሆነ የዓለም ህጎች ከሳሽ እና ተከሳሽ አንድ ላይ ሲቀርቡ ለተከሳሽ ነው የሚያግዘው፣ እድላቸውን ተጠቅሞ ራሳቸውን መከላከል አለባቸው። ይሄ የመንግስታዊ ማብት እንዳይደፈር ብለን ለመከላከል ሞከረች። ፍርድ ቤቱ ግን አልፈቀደም። ተከሳሾቹ የመንግስት ከፍተኛ ባለስልጣናት ማለትም አቶ ለማ መገርሳ፣ ዶክተር አብይ አህመድ፣ አቶ አባዱላ ገመዳ እና ወይዘሮ ጫልቱናኒ ለመከላከያ ምስክርነት እንዲቀርቡ የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት መጠየቃቸው ይታወሳል። ይሁን እንጂ ጥር 3 ቀን 2010 ዓ.ም የፍርድ ቤቱ ዳኞች የተከሳሾችን ጥያቄ ውድቅ አድርገዋል። የፍርድ ቤቱ እርምጃን ተከትሎ ከላይ የተጠቀሱት የመጀመሪያ አራቱ ተከሳሾች ባቀረቡት ተቃውሞ ፍርድ ቤት ደፍራቸዋል በሚል የስድስት ወር ቅጣት መተላለፉንም ዶይቼ ቬለ ዘግቦታል። ዛሬም ዳግም ፍርድ ቤት ደፍራቸዋል በሚል የስድስት ወር ቅጣት መተላለፉን አቶ ወንድሙ ይናገራሉ። ኢትዮጵያ ሕገ መንግሥትም ሆነ የወንጀል ሕጎችም አንድ ተጠርጣሪ እንኳን ፍርድ ቤት በፖሊስ ጣቢያ ቀርቦ ቃል ላለመስጠት መብት አለው። አልናገርም ካለ አይገደድም። በፖሊስ ጣቢያ ደረጃ ሕጎቹ እንዲህ ያስቀምጣሉ። ፍርድ ቤት ላይ ደግሞ ሰዎች የበለጠ መብታቸውን ኤክሰርሳይስ የሚያደርጉበት ነው እና አንናገርም ነው ያሉት። በአካል ተገኝተዋል። የኛም ጠበቆች በአካል ተገኝተዋል። ለፍርድ ቤቱ እውቅና አልነፈጉም። ምክንያቱም ባለፉት ሁለት ዓመታት ፍርድ ቤቱ እውቅና ሰጥቶ ፍትህ እናገኛለን ብሎ እየተከራከሩ እየተመላለሱ ነው። አልመጠም ብሎ እዛው መቅረት ይችሉ ነበር። ስለዚህ ፍርድ ቤቱ በአካል በአይን እያያቸው በግድ አልተነሱም አቤት አላሉም በሚል ሊቀጣቸው አይገባም የዲስፕሊን ቅጣት አይደለም ብለን ለመከራከር ሞክረን፣ ፍርድ ቤቱ ግን ያው መከረና ስድስት ወር እያንዳንዳቸው እንደገና ስድስት ወር ይቀጡ ነው የተባለው። የወንጀል ህግ አንቀጽ አራት አርባ ዘጠኝ ተጠቅሶ ነው የተባለው። በእኔ በኩል እንደ ህግ ባለሙያ የህግ ድጋፍም የለውም አሳማኝ ምክንያትም አይደለም ላይ ቀደም ስልም ባለፈው ጊዜም እንዲሁ ፍርድ ቤት ደፍራቸዋል በሚል ስድስት ወር ተቀጥቷል። እንደገና አሁን ዛሬም ስድስት ወር ተቀጥቷል። የኢትዮጵያ ህገ መንግስት አንቀጽ አስራ ዘጠኝ ንዑስ አንቀጽ ሁለት በእስር ላይ የሚገኙ ሰዎች ያለመናገር መብት እንዳላቸው ይደነግጋል። ችሎቱ ወይም መርማሪ ፖሊሶች ለተከሳሾቹ ከፈለጉ ላለመናገር መብት እንዳላቸው ከተናገሩ ደግሞ የሚናገሩት ሁሉ እንደ ማስረጃ እንደሚወሰድ በግልጽ ማስረዳት እንዳለባቸው ሕገ መንግስቱ ይጠቅሳል። የህግ ባለሙያው በትሩ ዲባባ ለዶይቼ ቬለ ይህንኑን ገልጸዋል። ሕገ መንግስቱ ታሳሪዎች ያለመናገር መብት አላቸው ብሎ ከደነገገ፣ ዳኞች በምን የህግ ማዕቀፍ ይህን አይነት እርምጃ መውሰድ ይችላሉ ለሚለው ጥያቄ የህግ ባለሙያው በትሩ ዲባባ ሲያብራሩ ዲሚ ሳኒ አቮካቶዳን ካሎር ደፋሞ ጉዳያቸው በጠበቆች የተያዘላቸው ተከሳሾች ጠበቆቹ ስላሉ በግዴታ እናንተ ካልተናገራችሁ የሚባል ነገር የለም። በራሱ ገንዘብ እንኳን ጠበቃ ማስቆም ያልቻለ ተከሳሽ በመንግስት ወጪ ጠበቆች እንዲቆሙለት ይደረግና ጉዳያቸው በጠበቆቻቸው በኩል እንዲፈጸም ይደረጋል። ችሎትን ማክበር ያለ ጉዳይ ነው። ግን በአብዛኛው ጊዜ የስድስት ወር ቅጣት ውሳኔ የሚተላለፈው ተከሳሾች ችሎትን ስላላከበሩ ሳይሆን በዳኞች የግል ስሜት ላይ ተመስርቶ ነው ለምሳሌ ጠበቃ ቆሞለት እያለ ተከሳሹ ስላልተናገረ አልተናገርክም ብሎ መቅጣት፣ ስናገር ደግሞ ተናገርክ ብሎ መቅጣት ተቃርኖ እንዳለ የሚያሳይ ነው። ጉዱበተን ሞዩ አዳባ የጉዱበችው ጢሰንሌ ሞ አሉማ ብራትን አዳባ ኩንሌ ፓራዶክስ አቶ በቀሌ ገርባ፣ አቶ ደጀኔ ጣፋ፣ አቶ ጉርሜሳ አያኖ፣ አቶ አዲሱ ቡላላ እና ሌሎች አራት ተከሳሾች ላይ ውሳኔ ለመስጠት ፍርድ ቤቱ ለየካቲት 28 ቀን 2010 ዓ ም ቀጠሮ እንደሰጣቸው አቶ ወንድሙ ይብሳ ለዶችቤሌ ተናግረዋል።